ሕዝቤ ሆይ፣ ከባቢሎን ውጡ! የሦስቱ መልአክ መልእክት በሚል ርዕስ ተከታታይ የሆነ መልእክት በፓስተር እሱ ባለው ምህረት ይዘንላችሁ ቀርበናል። እንግዲህ በዚህ ግሩም ድንቅ በሆነው መልእክት እንደምትባረፉ ተስፋ እናደርጋለን። ላላችሁ ጥያቄ በመልእክት ሳት ቁጥር 145 በስልክ ቁጥራችን 0910 82 81 82 ላይ በጽሑፍ መልእክት ብታደርሱን መልእክቶቻችሁን ልናስተናግድ ዝግጁ መሆናችንን እንገልጽላችኋለን። የእግዚአብሔር ቸርነትና ምሕረት ከሁላችን ጋር ይሁን። አሁን ወደ ፕሮግራሙ እናምራለን። እግዚአብሔር ይባልጋችሁ ከምንቆያችሁ እግዚአብሔር አምላካችን እጅጋርገን እናመሰግናለን። እንደገና ዛሬም ከእግዚአብሔር ቃል አብረን የምናጠናበት ጊዜ የሰጠን አምላክ ለዘላለም የተመሰገነ ይሆን። ዛሬ በተለይም ደግሞ በራዕይ ምዕራፍ 14 ቁጥር 6-12 ያለውን የሦስቱን መላእክት መልእክት ተብሎ የሚታወቀው የመጀመሪያውን ክፍል ከእናንተ ጋር አብረን እንድናጠና እፈልጋለሁ። እዚህ ክፍል ላይ ሄደን ስንመለከት በተለየ ሁኔታ ስለ ሦስቱ መላእክት መልእክት መጽሐፍ ቅዱስ በሚገርምና በሚደንቅ ሁኔታ ሲገልጽ እንመለከታለን። ለመሆኑ የሦስቱ መላእክት መልእክት ምንድ ነው? ይህ በራይ ምዕራፍ 14 ቁጥር 6 እስከ 12 ያለውን የሦስቱን መላእክት መልእክት ስንመለከት በቁጥር 8 ላይ ተከተለው፣ በቁጥር ዘጠኝ ላይ ደግሞ ተከተላቸው የሚል ቃል እናገኛለን። ተከተላቸው የሚለው ቃል አዲስ ኪዳን በተጻፈበት ቋንቋ አብሮ ሆነ ወይም አጀበው የሚል ትርጉም አለው። ከዚህ አገላለጽ ልንገነዘብ የሚገባን ወይም ደግሞ የምንረዳው ነገር ቢኖረን ይህ መልእክት ሦስት መልእክት ሳይሆን በሦስት ክፍል የተከፋፈለ ግን አንድ መልእክት መሆኑን እናያለን ማለት ነው። ይህ መልእክት ክርስቶስ ዳግም ከመምጣቱ በፊት ለመላው ዓለም የሚሰበክ የመጨረሻው የማስጠንቀቂያ መልእክት ነው። የመጀመሪያው መልአክ የዘላለምን ወንጌል ይዞ እንደነበረ ባለራዩ ዮሐንስ ይናገራል። ነገር ግን የመጀመሪያው መልአክ ብቻ ሳይሆን ሁለተኛውም ሦስተኛውም መልአክ የሚሰብኩት ያነውን የዘላለም ወንጌል ነው። ወንጌል ወገኖቼ አንድ ነው። የአሰባበክ አቅጣጫው እንጂ የተለየ መልእክቱ ግን አንድ እንደሆነ ይነግረናለኝ። እስኪ መልእክቱን አንድ በአንድ ለማየት በመጀመሪያ የመጀመሪያው መልአክ መልእክት ምን እንደሚል እንመልከት። በምድር ለሚኖሩ ለሕዝብ ለነገር ለቋንቋ ለወገን ሁሉ ይሰበክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየው። በታላቅ ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ ይላል፣ ክብርንም ስጡት ሰማይና ምድርን ባህርን የውሃን ምንጭም ለሠራው ስገዱለት አለ ይላል። ራይ ምዕራፍ 14 ቁጥር 6 ጀምረን ስንመለከት ሁለተኛውን መልአክ እንዲህ ሲል ተከተለው፣ አሕዛብን ሁሉ የዝሙቷንም የወይን ጠጅ ያጠጣችው ታላቂቷ ባቢሎን ወደቀች፣ ወደቀች እያለ ተከተለው ይላለኝ። ሦስተኛውም ተከተላቸው ይላል። ቀደም እንደተናገሩ መግቢያ ላይ በታላቅ ድምፅ እንዲህ እያለ ለአውሬውና ለምስሉ የሚሰግዱ በግንባሩ ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ለዘላለም ድረስ ይወጣል ይላል። ወገኖች ላውሬውና ለምስሉ የሚሰግዱ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት ረፍት የላቸውም በማለት በራይ ምዕራፍ 14 ቁጥር 6 እስከ 12 ላይ ሲናገር እንመለከታለን። እንግዲህ ምናልባት ወገኖቼ ከዚህ በፊት ስለ ዘላለም ወንጌል ስናጠና ተከታትላችሁኝ ከነበረ ወገኖቼ የራይና የዳንኤል መጽሐፍ በካላቸው መገለጫ ሶስት መገለጫዎች መካከል አንደኛው መገለጫቸው በምሳሌያዊ አነጋገር የተሞሉ እንደነበር ተናግሬ ነበረ። እዚህም ጋር ስንመለከት የተለያዩ ምሳሌያዊ አገላለጮች እንመለከታለን። ለምሳሌ መልእክቶቹ መላእክቶቹ ይበሩ ነበር ይላል መጽሐፍ ቅዱስ እናነብሳለ። ይህ ምንድን ነው ብለን ስንመለከት የመልእክቱን በጣም አስቸኳይ አንገብጋቢና አስፈላጊነትን የሚያሳይ ሆኖ እናየዋለን። የሚበሩት ደግሞ በሰማይ መካከል ነበረ ይለናለኝ። ይህስ የሚያሳየው ምንድን ነው ብለን ስንመለከት የሰብአዊ ፍጥረትን ሁሉ አትኩሮ ሊስብ የሚችል መልእክት ሊቀርብ የሚገባ መላ መልእክት እንደሆነ ወይም ደግሞ የሁሉንም ሰብአዊ ሐሳብ ወይም ደግሞ የሁሉንም ሰብአዊ ፍጡር በሙሉ የሚመለከት መልእክት መሆኑን የሚያሳይ እንደሆነ ይነግረናለኝ። መልእክቱን የሚሰብኩት ደግሞ በታላቅ ድምፅ ነበር ይለናለኝ። ልብ በሉ፣ የመጀመሪያው በምንመለከትበት ጊዜ መላእክቶቹ ይበሩ ነበር ይላለች። ይሄ የመልእክት ፍጥነትን የሚያሳይ የመልእክቱን አስቸኳይነት፣ የመልእክቱን አንገብጋቢነት፣ የመልእክቱ በተለይም ክርስቶስ ከመምጣቱ በፊት ይህ ወንጌል ለዓለም እንዴት መድረስ እንዳለበት የሚያሳይ እውነት ነው። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 24 ቁጥር አሥራ ሦስት ላይ ደን ስንመለከት በተለይም 14ተኛውን ደን ስናይ ክርስቶስ ከመምጣቱ በፊት ይህ የመንግስት ወንጌል ለዓለም ሁሉ ይሰበካል ይላል። ለሁሉም ነው የሚለን። ስለዚህ ነው መላእክቶቹ ይበሩ የነበረው፣ መልእክቱ በጣም አስቸኳይ አንገብጋቢ፣ የክርስቶስ ኢየሱስ የመምጣት ጊዜም ደግሞ ቅርብ እንደሆነ ለማሳየት ነበረ። ደግሞ መላእክቶቹ በሰማይ መካከል ይላለኝ የሚበሩት ያ ደግሞ ሁሉም ምንጊዜም ቢሆን ያው በሰማይ የሚበርን ነገር ማንም ሰው ይመለከተዋል። የብዙ ሰውን ደግሞ ትኩረትና አትኩሮ ያገኛል። ስለዚህ የመልእክቱን አስፈላጊና ትኩረት ሰጭነት ለሁሉም አስፈላጊነት የሚገልጽ ሆኖ እናገኛለን። ሌላው ሶስተኛው፣ እነዚህ መላእክቶች ወይም ደግሞ መልእክቱ የሚሰብኩት መልእክቱን የሚያስተላልፉት በታላቅ ድምፅ ነው ይለናል። በታላቅ ድምፅ ነው ይለናል። ምናልባትም እኔ አሁን በምናገርበት ዘይቤያዊ ንግግር ወይም ደግሞ ማን ነው ትንሽ ከፍ ያለ ድምፅ ከዛም በበለጠ ዓለም ሁሉ ሊሰማው ሰው ሁሉ ወደ ሰው ሁሉ ጀሮ ሊመጣ በሚችል ሁኔታ በታላቅ ድምፅ ይለናለኝ። ይህ ደግሞ የሚያሳየው የመልእክቱን አስፈላጊነት ብዙ ጊዜ ትኩረት ለምትሰጡበት በደንብ በሰው ጆሮ በሰዎች ልብ ውስጥ ሊታሰብ ይገባል ብላችሁ የምትፈልጉትን ነገር ስትናገሩ ዛጋ ድምፃችሁን ጎላ ታደርጋላችሁ፣ ወይም ደግሞ በደንብ አጥብቃችሁ ትናገራላችሁ። ስለዚህ የመልእክቱን አስፈላጊነት የሚያመለክት ሆኖ እንመለከተዋለን። መልእክቱ ሁሉም ሊሰማው የሚገባ እንደሆነም ደግሞ ይነግረናለኝ ሌላውና አራተኛው መልእክቱ መሰበክ ያለበት በምድር ለሚኖሩ ሁሉ ነው ይለናለኝ። በተለይ መልእክቱ ዓለም አቀፋዊ ይዘት አለው ማለት ነው። የአራተኛው ዓለም አቀፋዊ ይዘት፣ ዓለም አቀፋዊ ሀሳብ እንዳለው ምክንያቱም ለነገር ለቋንቋ ለወገን ሁሉ ነው የሚለው። ይህ የሚያሳየን እንግዲህ ይህ መልእክት የማይመለከተው ማንም ሰው የለም ማለት ነው። ከህፃን እስከ አዋቂ፣ ከጥቁር እስከ ነጭ፣ ወገኖቼ፣ ጭዋ የለም ባሪያ ሁሉም ሰው ሰብአዊ ዘር የተባለ ሁሉ ይህ መልእክት ይመለከተዋል ማለት ነው። ይህ መልእክት የማይመለከተው ይህ መልእክት አልሰማሁም ሊል የሚችል ማንም ሊኖር በማይችልበት ሁኔታ መልእክቱ እንደሚተላለፍ የእግዚአብሔር ቃል ይናገራል። ምክንያቱም የእግዚአብሔር ቃል በሌላ ስፍራ ሂደን ስንመለከት ሲናገር ምንድ ነው የሚለው? ለፍርድ ይሆንባቸው ዘንድ ይህ ቃል ይነገራል በማለት ይናገራል። እንግዲህ ሰባኪው መላእክት የተባሉት እነማን ናቸው ነው አሁን ጥያቄው። እዚህ ጋር ነው። ይህ የሦስቱ መላእክት መልእክት ይሰብካሉ ተብሎ እዚህ ጋር ተጠቅሰው የምንመለከተው መላእክት ናቸው። እነዚህ ሰባኪ መላእክት የተባሉት ታዲያ እነማናቸው ነው? የራይን መጽሐፍ ለማስተዋል በተለይ ወገኖቼ የራይ መጽሐፍ የተጻፈበትን ዘይቤ በደንብ አድርጎ ማወቅ ያስፈልጋለች። መጀመሪያ ላይ እንደተናገርኩት ብዙ ጊዜ የዳንኤልና የራይ መጽሐፍ ምሳሌያዊ አነጋገሮች በስፋት ያሉበት መጽሐፍ ነው። በመጽሐፍ ቅዱስ መላእክት፣ መልአክ የሚለው ቃል ቀጥተኛ ትርጉሙ ስንመለከት መልእክተኛ ማለት ነው፣ ወይም በእንግሊዘኛው መሰንጀር የሚል ሲሆን፣ ይህ ማለት ደግሞ ለሶስት የተለያዩ ክፍሎች ጥቅም ላይ ውሎ እንመለከተዋለን። አንደኛ መናፍስት አገልጋይ ይላቸዋል መላእክት ራሳቸውን በብራውያን ምዕራፍ አንድ ቁጥር ሰባት ላይ ደን ስንመለከት ለራሳቸው ለመላእክት በሰማይ በእግዚአብሔር ፊት ሊያገለገሉ ሌትና ቀን ላሉ ሰብአዊን ዘር ለሚያገለግሉ ምክንያቱም የእግዚአብሔር ቃል ሲናገር ሳለ እነሆ እግዚአብሔርን ለሚፈሩ የሰማይ መላእክት በዙሪያቸው ይከባሉ ያድኗቸዋልም እንደተባለ ለእነሱ ለመላእክት ተጽፎ እንመለከተዋለን። ሁለተኛ ለክርስቶስ ተጽፎ እናያለን። በገላትያ ምዕራፍ አራት ቁጥር 14 ላይ ጌታ ኢየሱስ ክርስቶስን እንደ መላእክት አድርጎ ሲናገር እናያለን። ሦስተኛው ግን ለቅዱሳን ሰዎች በራይ ምዕራፍ ሁለት ቁጥር አንድ እስከ ሰባት ላይ ደንስ ስንመለከት ለቅዱሳን ሰዎች ለእግዚአብሔር የወንጌል አገልጋዮች፣ ለእግዚአብሔር የወንጌል መልእክተኞች ተገልጾ ወይም ደግሞ ጥቅም ላይ ውሎ እናየዋለን። ማለት ነው። ታዲያ በራይ ምዕራፍ 14 ከ6 ከ11 ላይ ያለው የተጠቀሱት መላእክት ተብለው የተነገሩት እነማን ናቸው ብለን ስንመለከት በወንጌል ሥራ ላይ የተሰማሩ የእግዚአብሔር አገልጋዮች እንደሆኑ መጽሐፍ ቅዱስ ያስረዳናል፣ መጽሐፍ ቅዱስ ይነግረናል። ለምን ብለን ልንጠይቅ እንችላለን። ምክንያቱም በሰብአዊ ዘር ታሪክ ከመጀመሪያ ጀምሮ እስካሁን ድረስ ስንመለከት ወንጌልን ለዓለም ወይም ደግሞ ወንጌልን ለሰዎች መላእክት ሲሰብኩ አላየንም። ወንጌልን ለሰዎች የሰበኩት እነ ጳውሎስ ነበሩ፣ እነ ጴጥሮስ ነበሩ፣ እነ ዮሐንስ ነበሩ፣ እነ ማቴዎስ ነበሩ እንጂ መላእክት ሲሰብኩ አላየንም። ስለዚህ ነው እነዚህ መላእክቶች ወገኖችን ለሰብአዊ ዘር የእግዚአብሔርን ቃል የሚያስተላልፉ አገልጋዮች ናቸው የምንለው እንግዲህ የዚህ ክፍል ላይ ስንመለከት በመጀመሪያው በክፍል አንድ በመጀመሪያው መላእክት መልእክት ላይ የፍርዱ ሰዓት ደርሷል የሚል ቃል እንመለከታለን። የመጀመሪያው መላእክት መልእክትን ስናጠና ስንመለከት እንዲህ የሚል ቃል እናገኛለን። በፍርድ በምድር ለሚኖሩ ለአሕዛብ ለነገድ፣ ለቋንቋ፣ ለወገን ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅ የፍርዱ ሰዓት ደርሷል፣ በእግዚአብሔርን ፍሩ፣ ክብርም ስጡት፣ ሰማይና ምድርን ባህርንም የውሃ ምንጮችን ለሠራ ስገዱለት አለ። መልአኩ የዘላለም ወንጌል ይዟል ይላል። የመጀመሪያው መልአክ ስንመለከት እንግዲህ የዘላለምን ወንጌል ይዞ ነበር ይለናል ወገኖቼ ይህ የዘላለም ወንጌል ምንድን ነው? ስለ ወንጌል ከዚህ በፊት ተናግሬ የነበረ አንድ ወንጌል ብቻ ነው። መጽሐፍ ቅዱስ እንደሚነግረን ያለው በሮሜ ምዕራፍ 1 16 -17 ወንጌል አንድ ብቻ እንደሆነ ይነግረናል። ይህ ወንጌል በመጀመሪያ የተሰበከው ለአዳም ነበረ፣ ዘፍጥረት ምዕራፍ 3 ቁጥር 17 ላይ። ቀጥሎም ደግሞ የተሰበከው ለአብርሃም ነበረ፣ ገላትያ 3 ቁጥር 8 ላይ ሂደን ስንመለከት። ከዛም ለእስራኤል ልጆች ነው በዕብራውያን ምዕራፍ አራት ቁጥር አንድና ሁለት ሂደን ስንመለከት የሰሙት ወንጌል ከሰሚዎች ጋር አልተዋሃደምና አልጠቀማቸውም ይላል። ለእስራኤል ልጆች እንደተሰበከ ይነግረናል። ከዚህ በየትውልዱ እንግዲህ ከዛም ጀምሮ በየትውልዱ ሁሉ እንዲሁ በአዲስ ይሰበካል። ወንጌል ዘላለማዊ ነው። ትናንትናም ዛሬም ያው ነው ወገኖቼ። ይህ ወንጌል የምስራች ነው፣ ክርስቶስ ነው። ስለዚህ ያንን ወንጌል ይሰበካል እንጂ ሌላ ወንጌል አለመሆኑን በደንብ ልናይ ያስፈልገናል። ይህ መልእክት በተለይ የመጀመሪያው መላእክት መልእክት ማለት ነው አራት ነገሮችን በውስጡ አካቶ ይዟለኝ እነዚህም አንደኛ ምንድን ነው የሚለው እግዚአብሔርን ፍሩ ነው የሚለው ሁለተኛ ለእግዚአብሔር ክብር ስጡት ሶስተኛ የፍርዱ ሰዓት መጥቷል አራተኛ ፈጣሪን ለፈጣሪ ስገዱ በማለት ሲናገር እንመለከታለን እነዚህን አንድ በአንድ ከማየታችን በፊት ወገኖች ልዩ ትኩረት ልንሰጥ የሚገባን አንድ ነገር ልንገራችሁ። እንግዲህ ተመልከቱ። እነዚህ አራቱ መልእክቶች ልዩ ትኩረት ሊሰጣቸው ይገባል። እግዚአብሔርን ክብሩ፣ ፍሩ፣ ክብርን ስጡት፣ ለእግዚአብሔር ስገዱ፣ የፍርዱ ሰዓት መጥቷል የሚለው ነገር ልዩ ትኩረት ሊሰጣቸው የሚገቡ ነገሮች ናቸው። ምክንያቱም ስግደት የታላቁ ተጋድሎ መነሻ ምክንያት ሲሆን ፍርድ ደግሞ የታላቁ ተጋድሎ መደምደሚያ ሂደት ነው። እግዚአብሔርን መፍራት ወይም አለመፍራትና ለእርሱ ክብርን መስጠት ወይም አለመስጠት ደግሞ በፍርድ ሂደቱ ውስጥ ፍጻሜያችን የሚወስን ነገር ነው። ወገኖች አንደኛው በዚህ መልአክ መልእክት ውስጥ የምናገኘው እግዚአብሔርን ፍሩ ነው። ምን ማለት ነው? እግዚአብሔርን መፍራት ማለት እግዚአብሔርን መፍራት ማለት ወገኖች አንደኛ እርሱን መውደድና መታዘዝ ማለት ነው። በመክብብ ምዕራፍ 12 ቁጥር 13 ላይ ሂደን ስንመለከት እንዲህ የሚል ቃል እናነባለን። በጌታ ስም እንዲህ ይላል የነገር ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተና ነውና፣ እግዚአብሔርን ፍሩ ትእዛዙንም ጠብቁ ይላለኝ። እንደገናም ደግሞ እግዚአብሔርን መፍራት ማለት ሁለተኛ ወገኖቼ ከእግዚአብሔር ጋር የጠበቀ ግንኙነት መፍጠር ማለት ነው። በዘዳግም ምዕራፍ 10 ቁጥር 20 ላይ ሂደን ስናነብ የእግዚአብሔርን ቃል አምላክህ እግዚአብሔርን ፍራ እርሱንም አምልክ ከእርሱም ጋር ተጣበቅ፣ በማለት እግዚአብሔርን መፍራት ከአምላክ ጋር የጠበቀ ግንኙነት ማድረግ እንደሆነ ሲነግረን እንመለከታለን። ልብ በሉ እግዚአብሔርን ፍሩ ነው የሚለን። እንግዲህ እግዚአብሔርን መፍራት ማለት ምን ማለት ነው ያልን እንደሆነ የመጀመሪያው እግዚአብሔርን መፍራት ማለት መውደድና መታዘዝ ነው ብለናል። መውደድና መታዘዝ ነው። ሁለተኛ እግዚአብሔርን መፍራት ማለት ከእግዚአብሔር ጋር የጠበቀ ግንኙነት ማድረግ እንደሆነ ይነግረናል ማለት ነው። እንደዚህ ይለናል። እንደውም በመቀጠል ምን እንደሚመስል ከእግዚአብሔር ጋር የጠበቀ ግንኙነት እንደሆነ እግዚአብሔር መፍራት በዮሐንስ ወንጌል ምዕራፍ 15 ቁጥር 1 እስከ 15 ላይ በተለይም ደግሞ ከወይኑ ግንድ ላይ ስለመጣበቅ በደንብ ይነግረናል። ከእግዚአብሔር ጋር የጠበቀ ግንኙነት ሊኖረን የሚችለው እኛ ያለርሱ መኖር የማንችል መሆናችን ስንረዳ ብቻ ነው። ለዚህ ነው ክርስቶስ በእኛና በእርሱ መካከል ያለውን ግንኙነት በወይን ግንድና በቅርንጫፎች መካከል የመሰለው ቅርንጫፍ ከወይኑ ግንድ ተለይቶ የወይኑ ግንድም ደግሞ ከቅርንጫፉ ተለይቶ ሊኖሩ እንደማይችሉ በሁለታችን መካከል ያለውን ግንኙነት ግንዱ ምናልባት ሊኖር ይችላል፣ ቅርንጫፍ ግን መኖር አይችልም። ስለዚህ ከእግዚአብሔር መፍራት ማለት ከእግዚአብሔር ጋር የጠበቀ ግንኙነት ማድረግ ማለት ነው። ሶስተኛው እግዚአብሔርን መፍራት ማለት ልማዳው እያልሆነ ማስመሰልና ቸልተኝነት የሌለበት ከልብ የሆነ አምልኮ ማቅረብ ማለት ነው። ልብ በሉ ወገኖቼ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ አራት ቁጥር ሃያ አራት ላይ ደን ስንመለከት እንዲህ የሚል ቃል እናነባለን። እንደገናም ደግሞ በኢያሱ ምዕራፍ 24 ቁጥር 14 ላይ ደግሞ ተመሳሳይን ሐሳብ እናገኛለን። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት በማለት እግዚአብሔርን ማምለክ ነው መፍራት ማለት ልማዳዊ ባልሆነ ባለማስመሰል ቸልተኝነት በሌለበት ከልብ የሆነ አምልኮ ማቅረብ እንደሆነ ይነግረናል እያሱ በዮሐንስ ወንጌል ላይም ደግሞ እንደዚህ ይለናል ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አሁን ሆኗል አብ ሊሰግዱለት እንደነዚህ ያሉትን ይሻል እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። በማለት የእግዚአብሔርን መፍራት ትርጉም ሊያሳየን ይሞክራለኝ። እግዚአብሔርን የመፍራት ውጤቱ ምንድን ነው ነው? ወገኖች እግዚአብሔር ፍሩኝ አለ። ፍሩ አለ። እግዚአብሔርን ፍሩ ይላለች። ውጤቱ ምንድን ነው? እግዚአብሔርን የሚፈሩ ሰዎች ምንድን ነው የሚሆኑትኝ? ልብ በሉ ወገኖች፣ እግዚአብሔርን የሚፈሩ ሰዎች ክፉ ተግባር እግዚአብሔርን መፍራት ከክፉ ተግባር ይጠብቀናለኝ ክፉ እንዳናደርግ፣ ክፉ እንዳንፈጽም፣ ክፉ እንዳንተገብር ይረዳን አለኝ። በምሳሌ መጽሐፍ ምዕራፍ አስራ ስድስት ቁጥር ስድስት ላይ ሂደን ስንመለከት እንደዚህ ይላል፣ እግዚአብሔርን በመፍራት ሰው ከክፋት ይመለሳል ይላል። ስለዚህ እግዚአብሔርን የመፍራት ውጤት ሰው ራሱን ከክፋት ይጠብቃል ማለት ነው። ክፉ ተግባር እንዳንፈጽም፣ እንዳንዋሽ፣ እንዳናመነዝር፣ እንዳንሰርቅ፣ ሰውን እንዳንጎዳ፣ እንዳንበድል፣ በሰው ላይ ክፉ እንዳናስብ፣ የሰው ነገር እንዳንመኝ ይከላከልልናል ማለት ነው። ስለዚህ የተወደዳችሁ ወገኖች እግዚአብሔርን መፍራት በልባችን ሲኖር ብቻ ነው ኃጢአትን አጥብቀን የምንጠላው የምንሸሸው። ስለዚህ እግዚአብሔርን መፍራት ማለት መንቀጥቀጥ ማለት አይደለም። እግዚአብሔርን መፍራት ማለት ወገኖቼ አንደኛ እግዚአብሔርን መውደድና መታዘዝ ነው ብያለሁ። ሁለተኛ ከእግዚአብሔር ጋር የጠበቀ ግንኙነት ወይም ደግሞ የጠበቀ ሕብረት መፍጠር ማለት ነው ብለናል። ሦስተኛ እግዚአብሔርን በልብ ከልባዊ በሆነ ሁኔታ ማምለክ ነው። እግዚአብሔርን መፍራት ማለት ሌላኛውና ወገኖቼ እግዚአብሔርን መፍራት የምንለው ነገር ደግሞ ለእግዚአብሔር መሰጠት እንጂ እግዚአብሔርን መፍራት ማለት ወገኖቼ እግዚአብሔርን እየተንቀጠቀጥን እየፈራን ይሄ ጥቅጣት ይመጣብናል፣ ይሄ ችግር ይደርስብናል፣ ይሄ ነገር ይሆንብናል እያልን እየሰጋን ጌታን መከተል አለመሆኑን በደንብ አድርገን ልናውቅ ይገባናል። ምክንያቱም መጽሐፍ ቅዱሳችን በሌላ ክፍል ላይ በጢሞቴዎስ አንደኛ ጢሞቴዎስ ላይ ሄደን ስንመለከት እግዚአብሔር የፍቅርንና ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ነው የሚለን። ስለዚህ እግዚአብሔር መፍራት ማለት ያ እንደሆነ ልናስተውል ይገባናል። የመጀመሪያው መልአክ መልእክት እንግዲህ እግዚአብሔርን ፍሩት የሚለን ለዚህ ነው ወገኖቼ። ዛሬ ይህ ትውልድ እግዚአብሔርን መፍራት አቁሟል። ይህ ማለትም ማለት ነው እግዚአብሔርን መውደድና መታዘዝን እምቢ ብሏል ማለት ነው። ለዚህ ነው መልአኩ ወይም ደግሞ ይህ መልእክት በዚህ ዘመን መሰበክ ያለበት፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ከመምጣቱ በፊት ለዓለም መታወጅ ያለበት። ምክንያቱም የእግዚአብሔር ቃል እንደሚነግረን ይህ ትውልድ ወገኖቼ የእግዚአብሔርን ትእዛዝ እምቢ ብሏል የእግዚአብሔርን ትእዛዝ ረግጧል። እውነት ወደ ምድር ተጥላለች። ስለዚህ እግዚአብሔር ደግሞ እንዲህ ይላል፣ ብትወዱኝ ትእዛዜን ጠብቁ በማለት ሲናገር እንመለከተዋለን። እግዚአብሔርን መፍራት ማለት ከእርሱ ጋር የጠበቀ ግንኙነት ማድረግ ነው ወገኖቼ። ዛሬ ብዙዎቻችንን እግዚአብሔርን እንወደዋለን፣ እናመልከዋለን እንላለን። ግን በደንብ አድርጎ መጽሐፍ ቅዱስ ይነግረናል፣ ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ እጅግ የራቀ ነው ነው የሚለን። ይህ ከእርሱ ጋር የጠበቀ ሕብረት እንደሌለን ያሳያል። የተወደዳችሁ ወገኖቼ፣ እግዚአብሔርን መፍራት ማለት ወገኖቼ፣ መጽሐፍ ቅዱስ እንደሚነግረን ከልብ እርሱን ማምለክ ነው። እሱን የሚያመልኩ ደግሞ በመንፈስና በእውነት ያመልኩታል። ዝም ብሎ በውሸት አይደለም ወገኖቼ፣ በሥጋ አይደለም ወገኖቼ፣ ለታይታ አይደለም ነገር ግን ለልብ ነው ከልብም ነው ጌታን ልናመልክ የሚገባ። ይህን የሚያደርጉ ደግሞ ከክፋት ተግባር፣ ከኃጢአት ራሳቸውን ይጠብቃሉ። ዛሬ ብዙ ሰዎች ማለት ነው ከኃጢአት ጋር እየተጫወቱ ከኃጢአት ጋር እየኖሩ ግን እግዚአብሔር እንወዳለን ይላሉ፣ ግን እግዚአብሔር እናመልካለን ይላሉ፣ ግን እግዚአብሔር እንታዘዛለን ይላሉ። ምን ማለት ነው? መጽሐፍ ቅዱስ የመጀመሪያው መልአክ መልእክት ላለማችለን ጌታ ከመምጣቱ በፊት መተላለፍ ያለበትን እውነት ሲናገር ምን ይላል? እግዚአብሔርን ፍሩ በማለት ይናገራል። ለምንድን ነው እግዚአብሔርን የምንፈራው? ልብ በሉ። ለምንድን ነው እግዚአብሔርን የምንፈረው ለምን መፍራት አስፈለገን ለምንድን ነው እግዚአብሔርን መታዘዝና መውደድ ያስፈለገን ለምን ከእግዚአብሔር ጋር የጠበቀ ግንኙነት ማድረግ አስፈለገን ለምን ወገኖቼ እግዚአብሔር አምላክን ከልብ በመጨ እውነት መስገድና ማምለክ ወይም ደግሞ በእውነተኝነት በመሰልቸት ሳይሆን በማስመሰል ሳይሆን በእውነት እግዚአብሔርን ማምለክ ለምን አስፈለገን ብለን ልንጠይቅ እንችላለን ወገኖች ምክንያት አለው። ሁለት ምክንያቶች አሉት። አንደኛው ፈጣሪያችንና ዳኛችን ስለሆነ ነው። መጽሐፍ ቅዱስ የሚነግረን ይህንን። ሁለተኛ ደግሞ ፈራጅ ስለሆነ የፍርዱ ሰዓት ስለደረሰ ነው። እግዚአብሔር አምላክን ልናመልከው ወይም ደግሞ ልንፈራው የሚገባ ሁለተኛው፣ በዚህ ክፍል ውስጥ የምናገኘው በመጀመሪያው መልአክ መልእክት ውስጥ የምናገኘው ሁለተኛው ክፍል ክብር ስጡት ይላለኝ፣ ክብርም ስጡት ይላል። እንዴት ነው ለእግዚአብሔር ክብር የምንሰጠው? እንዴት ነው ለእግዚአብሔር ክብር የምንሰጠው? ሰው ለሰው ክብር ሊሰጥ ቻለ ወይም ደግሞ ሰጠ የሚባለው ምን ሲያደርግ ነው? ልጅ ለአባቱ አባቱን ያከብራል የምንለው ምን ሲሆን ነው? እንዴት ነው ክብር የምንሰጠው የሚለውን ደግሞ እንመልከት። በሁለተኛው ሥር እንግዲህ አንደኛው ለእግዚአብሔር ክብር እንዴት ነው የምንሰጠው ስንል፣ ትዕዛዙን ስንጠብቅ ነው። መጽሐፍ ቅዱሳችንን ስንመለከት በዘፀአት ምዕራፍ ቁጥር ሁለት እስከ አስራ ሁለት ላይ ሄደን ስንመለከት እርሱ እንደተናገረው እርሱ እንደሚፈልገው አድርገን ቃሉን በተግባር ስንተረጉም እንደሆነ ቃሉን በተለይ ደግሞ ወገኖች ትእዛዛቱ አስርቱ ትእዛዛት በዘፀአት መጽሐፍ ላይ የተጠቀሰልን ዘፀአት ምዕራፍ ሀያ ቁጥር ሁለት ጀምሮ እስከ አስራ ሁለት ያለውን በደንብ አድርጎ ማየት ነው። እግዚአብሔርን ወዳለው ካልን ትእዛዙ ልንጠብቅ የግድ ነው። ትእዛዙ ደግሞ የተገለጸ ነው። የመጀመሪያው ትእዛዝ ወገኖቼ ከእግዚአብሔር አምላክ በስተቀር ሌላ አምላክ አይኑርልህ ነው። ሁለተኛው ትእዛዝ ለስልና ለምሳሌ አትስገድ ነው። ሦስተኛው ትእዛዝ ደግሞ የሚነግረን የእግዚአብሔር የአምላክን ስም በከንቱ አትጥራ ነው። አራተኛው ትእዛዝ የሰንበትን ቀን ትቀድሰው ዘንድ አስብ ነው። አምስተኛው እናትና አባትህን አክብር ነው። ስድስተኛው ወገኖቼ አትስረቅ ነው። ሰባተኛው ስንመለከት አትግደል ነው። ስምንተኛው አታመንዝር ነው። ዘጠነኛው በባልንጀራ ላይ በሐሰት አትመስክር ነው። አስረኛ የባልንጀራህን ማንኛውም ነገር አትመኝ ነው። የእግዚአብሔር ትእዛዝ ነው። ይህ ትእዛዝ በሁለት የተከፈለ ነው። የመጀመሪያው ከአንድ እስከ አራት ፍቅር ለእግዚአብሔር ነው። ሌላኛው ከአምስት ከስድስት ፍቅር ወገኖቼ ለሰው ነው። ይህ ትእዛዝ ደግሞ በፍቅር የታሰረ ነው። እግዚአብሔር ደግሞ ፍቅር ነው። ፍቅር የሌለው ደግሞ እግዚአብሔርን አውቅም። ስለዚህ ወገኖች ለእግዚአብሔር ክብር ስጡት ይላል። እግዚአብሔርን ማክበር ማለት እግዚአብሔር ባወጣው ወይም ደግሞ የእግዚአብሔር የባህሪ መገለጫ በሆነው ነገር ላይ ራስን ማስቀመጥ ለእግዚአብሔርም ደግሞ መታዘዝ ማለት እንደሆነ ማየት ያስፈልግናል። በዛሬው ፕሮግራም እጅግ በጣም እንደተባረካችሁ ተስፋ እናደርጋለን። የሰማይ አምላክ በሚቀጥሉት ደግሞ ዓመታት የበለጠ እንዲባርከን ጸሎታችን መሆኑን እየገለጽን ለሚኖራችሁ ጥያቄና አስተያየት በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910828182 ላይ መልእክት ብትጽፉልን መልእክቶቻችንን ልናስተናግድ ዝግጁ መሆናችንን እንገልጻለን። መልካም አዲስ ዓመት እንመኝላቸዋለን። ሰላም ለሁላችን ይሁን። ደና ሆነ። I'd discount, i this discount, i this bet i eus e-lam